የአርቡ ምርጫ ሩዋንዳ ፕሬዝዳንቶች ከሁለት ጊዜ በላይ እንዳይወዳደሩ የሚገድበውን ህገ መንግስቷን ካሻሻለች በኋላ የተደረገ የመጀመሪያው ምርጫ ነው። ፕሬዝዳንት ካጋሜ በጠቅላላው ለ23 ዓመታት የሩዋንዳ መንግስት ዋና ሰው ሆነው መቆየታቸው የሚታወቅ ሲሆን በፕሬዝዳንትነት አገሪቱን የመሩት ግን ላለፉት 17 ዓመታት ነው። የተሻሻለው ህገ መንግስት ፕሬዝዳንቱን ለሶስተኛ ጊዜ እንዲወዳደሩና ለሚቀጥለው ሰባት ዓመታት በስልጣን እንዲቆዩ ያደረገ ብቻ ሳይሆን ሌላም ዙር እንዲወዳደሩ የሚፈቅድ በመሆኑ ፕሬዚዳንቱን ለሌላ 17 ዓመታት በስልጣን ላይ እንዲቆዩ ሊያደርግ ይችላልም እየተባለ ነው። 12 ሚሊዮን ህዝብ ብቻ ያላት ትንሿ የመካከለኛው አፍሪካ ሀገር ሩዋንዳ በተለይ እንደ አውሮፓ አቆጣጠር በ1994 ዓ.ም በተካሄደውና 800 ሺህ ሰዎች ባለቁበት የዘር ማጥፋት ወንጀል ትታወቃለች። ፕሬዝዳንት ካጋሜ ያን የሽምቅ ተዋጊ የነበረውን የሩዋንዳ አርበኞች ግንባር በመምራት የዘር ማጥፋቱን እልቂት በማስቆም ይታወቃሉ። ከዚያ ወዲህም ፕሬዚዳንቱ ራንዳውያን በዘር በመከፋፈል የተላለቁበትን ስርዓት በማስወገድና የአገሪቱን አንድነት በማስጠበቅ በኩል እንዲሁም ተከታታይ የኢኮኖሚ እድገት በማስመዝገብና ሙስናን በመዋጋት ከአፍሪካ መሪዎች በግንባር ቀደም ተጠቃሹ ነዋል። በሌላ በኩል ግን ፕሬዝዳንት ፖል ካጋሜ የአንድ ፓርቲ ስርዓት የተከሉ፣ ተቃዋሚዎቻቸውን በስደት ባሉባቸው ቦታዎች ሁሉ ሳይቀር ተከታትለው የሚያጠፉ አምባገነን መሪ ናቸው በመባል ይከሰሳሉ። በዚህም ምክንያት 99 ከመቶ ድምፅ አስገኝቶላቸዋል የተባለውን ያለፈውን አርብ ምርጫ ውጤት ብዙዎች አልተደነቁበትም። ምርጫው ያለሆነኛ ተወዳዳሪ ፕሬዝዳንት ካጋሜና ፓርቲያቸው ብቻ በዋናነት የቀረቡበት የፍርሃት ድባብ የሰፈነበት ነበር በማለት አንዳንድ የሰብአዊ መብት ተከራካሪዎችና ተቃዋሚዎች ይተቻሉ። የምርጫ መስፈርትን አላሟሉም ተብለው ከፕሬዝዳንታዊ ውድድር የታገዱት ወይዘሮ ዳያን ሪኳዋር ሩዋንዳውያን ፕሬዝዳንት ካጋሜንና ፓርቲያቸውን የሚመርጡት ይህንን አለማድረግ ከፍተኛ ዋጋ ስለሚያስከፍል በመሆኑ ነው ይላሉ። ሩዋንዳውያን ገዥውን ፓርቲ የሩዋንዳ አርበኞች ግንባርን ፈርተው ነው የሚኖሩት። ፓርቲው የሚያዘውን ካልፈጸሙ ከፍተኛ ዋጋ እንደሚከፍሉ ያውቃሉ። ይህም ስራን ወይንም ቢዝነስን ማጣት ወይንም መታሰር ወይንም ሕይወትን ማጣት ሊሆን ይችላል። ስለዚህ ለመኖር ሲሉ ፓርቲው የሚያዛቸውን እንዲፈጽሙ ይገደዳሉ ብለዋል። የምስራቅ አፍሪካ ሀገሮች ማህበርና የአፍሪካ ህብረት የምርጫ ታዛቢዎች ምርጫውን እንደታዘቡ ታውቋል። የአውሮፓ ህብረትና የአሜሪካ የውጭ ጉዳይ መስሪያ ቤት በየግላቸው ባወጧቸው መግለጫዎች ምርጫው በሰላም መከናወኑን አወድሰው በምርጫው ሂደት ላይ የታዩ አንዳንድ ችግሮች መሻሻል ያለባቸው መሆኑን በማሳሰብ ከሩዋንዳ መንግስት ጋር አብረው የሚሰሩ መሆኑን አስታውቀዋል። ከብራስልስ የወጣው መግለጫ የምርጫው አደረጃጀትና አፈጻጸም ጥሩ የነበር መሆኑን ቢገልጽም ግልጽነትና አሳታፊነት የሚጎለው የነበር መሆኑንም አውስቷል። ሩዋንዳ እንደ አውሮፓ ቁጣጠር በ2015 ዓ ም ህገ መንግስቷን በመለወጥ የስልጣን ጊዜ ገደብ ማንሳቷን በሚመለከት ህብረቱ የተቸበትን ሁኔታም የብራስልሱ መግለጫ በድጋሚ አውስቷል። ብዙዎች የፖለቲካ ተንታኞች ግን በበርካታ የአፍሪካ ሀገሮች የሚደረጉት ምርጫዎች የተለመደ የፖለቲካ ጨዋታ ከመሆን አልፈው ህዝቡ በትክክለኛና ያለ ፍርሃት ድምፁን የሚሰጥባቸውና ድምፁም የሚከበርበት የዴሞክራሲ መገለጫዎች እየሆኑ አይደለም በማለት ይተቻሉ። የምዕራባውያን መንግስታትም ቢሆኑ በአፍሪካ የሚደረጉ ምርጫዎችን በዴሞክራሲ መርሆዎች ላይ ሳይሆን በፖለቲካ ግንኙነትና ስትራቴጂካዊ ጠቀሜታ አንጻር ነው የሚመዝኑት በመባል ይወቀሳሉ። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ